Acht Wochen nach der Bundestagswahl sind die Sondierungen zu einer Regierungsbildung. ምርጫው ከተካሄደ ከስምንት ሳምንት በኋላ የጣምራ መንግሥት ለመመስረት የተሰበሰቡት የፖለቲካ ድርጅት መሪዎች አንዳች ውጤት ላይ ሳይደርሱ ተበትነዋል። በዚህም ሁኔታ አሁን በጀርመን ታሪክ ውስጥ ባለፉት ሰባ አመታት ታይቶ የማታወቅ ችግር ውስጥ ሁላችንም ገብተናል። Noch nicht gegeben hat. Unatum Resabero, Mr. Frank Walter Steinmeier, in Darut <laughs> German Bawnus art, Katholic Politica Kosfit, Comalitch, and አስቸኳይ መልስን ከፖለቲካ መደቡም ይጠይቃል። ዳስ ይስት ደር ሞመንት ኢን ደም አለ በታይሊግተን ኖኽ አይንማል ኢንሃልተን። አሁን ጊዜው በትክክል ለመናገር እያንዳንዱ የፖለቲካ ድርጅት በሚያስበውና በሚወስደው እርምጃው ላይ እንደገና መለስ ብሎ ምንድን ነው የማደርገው ብሎ ራሱን የሚመረምርበትና ራሱን የሚጠይቅበት ጊዜ መሆን አለበት። በሕዝብ ድምፅ ተመርጠው ሸንጎ ውስጥ የተቀመጡት የተለያዩ የፖለቲካ ድርጅት ተወካዮች ለአገሪቱ ደህንነት፣ ለጋራ ጥቅማችን ተነስቶ ማሰብ ዋና መመሪያቸው ማድረግ አለባቸው። ስለዚህ አዲስ መንግሥት በጋራ መስርተው ብቅ እንዲሉ እነሱን ጋብዛለው፣ እነሱን እጠራለሁ። የምርጫው ሥነ ሥርዓት ውስጥ ገብቶ የተወዳደረ ማንኛውም ድርጅት በሕዝብ ከተመረጠ በኋላ እጁ ላይ ወደቀውን ኃላፊነት በሥራ ላይ ሳውል ገሸሽ ማለትም አይችልም። ፕሬዚዳንቱ ሚስተር ፍራንክ ቫልተር ሽታይን ማየር በዚህ በትላንቱ ንግግራቸው ላይ በተዘዋዋሪ በመንግሥት ምስረታው ንግግር ላይ ያልተሳተፈውንና አልሳተፍም ያለውን የሶሻል ዲሞክራቱን ፓርቲ የራሳቸውን ድርጅት እሱም አብሮ ይህ ድርጅት በችግር መፍትሄ ፍለጋ ላይ እንዲሰለፍና እንዲያስብበትም በተዘዋዋሪ ጠይቀዋል። እነሱ ግን ከሊቀመንበራቸው ከሚስተር ማርቲን ሹልስ ትላንት እንደተሰማው እንደገና የጣምራ መንግሥት ውስጥ ገብተው ጀርመንን በጋራ ለማስተዳደር እንደማይፈልጉ ግልጽ አድርገዋል። ከሱ ይልቅ ሊቀመንበሩ እንዳሉት አዲስ ምርጫን ሳይፈሩ ጥሩ ውጤት ለማምጣት እንደገና ለመወዳደር ዝግጁ እንደሆኑም በተደጋጋሚ ሲጠየቁ ሶሻል ዲሞክራቶቹ ጠቅሰዋል። ተመሳሳይ አስተያየትም ከጀርመኗ ቻንስለር ከወይዘሮ አንገላ ሜርክልም ተሰምተዋል። የሚቀጥለው ዓመት የጀርመን ቻንስለር ሁነው አገሪቱን ማስተዳደር ይፈልጋሉ ወይ? ጥረቴ እኮ ለሱ ነው። ያለፈው ዓመት በተደጋጋሚ ተጠይቄ አቋሜን በጊዜው አውጥቼ አውርጄ ግልጽ አድርጌያለሁ። አሁንም ያንን ቃሌን ጠብቄ ውድድር ውስጥ እገባለሁ። የግራው ፓርቲ ዲሊንከ የሚባለው አዲስ ምርጫ ይካሄድ ከተባለ ዛሬውኑ ዘለን እንገባበታለን የሚለውን አቋማቸውንም እነሱ አደባባይ ላይ አውጀዋል። ወጣ ወረደ አገሪቱ በአሁኑ ሰዓት ከሦስት አማራጮች ፊት ቆማለች። ተመልካቾች እዚህ እንደሚሉትና የጀርመን ሕገ መንግሥት እንደሚፈቅደው አንደኛው አማራጭ በሚመጡት አጭር ቀናት ጊዜ ውስጥ የፖለቲካ ድርጅት መሪዎች እንደገና ተሰብስበውና ተነጋግረው የጋራ የጣምራ መንግሥት ማቋቋም ነው። ይህም ማን ከማን ጋር የሚለውን ጥያቄ እንደገና ያስነሳል። ከዚያ በፊት እንደዚህ አይነቱን መንገድ ለማመቻቸት ርዕሰ ብሔሩ ሚስተር ፍራንክ ቫልተር ሽታይን ማየር የእያንዳንዱን ፓርቲ መሪዎች እየጠሩ ለማነጋገር ወስነዋል። በዛሬው ቀን የሊበራሎቹና የአረንጓዴው ፓርቲ መሪዎች ለንግግር ተጋብዘዋል። ሁለተኛው አማራጭ ለቻንስለሯ ድርጅት ለክርስቲያን ዲሞክራቶቹ የአናሳ ተወካዮች መንግሥት በሸንጎ ውስጥ ተመርጠው እንዲመሠርቱ ድሉን በመስጠት ጀርመን ከገባችበት ችግር እንድትወጣ በር መክፈት ነው። እንደዚህ ዐይነቱ መንግሥት ግን ብዙ ቦታዎች እንደሚታየው ሕግ ለማውጣት፣ ውሳኔ ለማሳለፍ አቅሙ ደካማ ስለሆነ ዕድሜው አጭር ነው። ሦስተኛውና የመጨረሻው አማራጭ የፖለቲካ ታዛቢዎች እንዳሉት ያበጠው እንዲፈነዳ እንዲለይለት አዲስ የሸንጎ ምርጫ በቅርቡ በአገሪቱ ውስጥ ማካሄድ ነው። እስካሁን ድረስ እንደተሰማው በቅርቡ በመጪው የፋሲካ ወር አካባቢ በዚያን ጊዜ ለማካሄድ ጊዜው አመቺ ነው ተብሏል። ግን አዲስ ምርጫ ማካሄድ ሁል ጊዜ የተጠበቀውን ያህል አዲስ ነገር ይዞ ለአገሪቱም ላይመጣም ይችላል። እንዲያውም ከዚያ የባሰ ወይም ተመሳሳይ ውጤት መራጩ ሕዝብ መልሶ ለፖለቲከኞቹ እንዲፈቱት ሊያቀርብላቸውም ይችላል። ያኔ ደግሞ እንደሚታወቀው የአሁኑ ችግር ሌላ መልክ ይዞ ተመልካቾች እንደሚሉት ብቅ ይላል። በየጊዜው ሕዝቡን የተለያዩ የፖለቲካ ድርጅቶች ተፈላልገው አንድ የጣምራ መንግሥት እንዲመሰርቱ ወደ ምርጫው ሳጥን በየጊዜው እነሱን መጥራት አይቻልም የሚሉ ሰዎች ድምፅ በርሊን ላይም ከብዙ ቦታ ይሰማል። Müssen sich doch mal ein bisschen Mühe geben. Nee, ich hin, ahun, immittagen, huneta, fetsom, und radoal chillim. Jehes beto, kauachchukwala finnet alle Baccho. Sratchon, aukau, masratami, Sitzen da zwei Monate rum und kommt nichts raus. Hulet, hör. ሙሉ በተከታታይ አንድ ላይ ተቀምጦ በመጨረሻው አላንዳች ውጤት ይገርማል። ተለያይተዋል Das heißt tatsächlich vermutlich neu wollen, auch wenn ich die nicht gut finde አሁን እንደተያያዘው ከሆነ ይህ ማለት አዲስ ምርጫ ማካሄድ ነው። እኔ ራሴ ይህኛውንም አማራጭ Neuwahlen werden höchstwahrscheinlich ohne springen, außer dass ein Haufen Kosten. Adis Mircha, ich kann mal bitte, bekannst du Es ist ein absoluter Albtraum, dass man sich da nicht einig werden kann. In der Zeit ist manum, wenn diese nicht, ich ich migar meine Garneo. Denn wenn da oben so eine wasserköpfe sitzen und sich nur zanken und die wollen die Regierung bilden, tut's mir leid. እኔን ፈጽሞ አይገርመኝም የዞረባቸው ሰዎች የተሰብስበው እርስ በራሳቸው የሚቦጫጭቁ ከሆነ በዛ ላይ ሥልጣን የሚፈልጉ ሰዎች ከሆኑ መጨረሻቸው እንደዚሁ መሆኑ ፈጽሞ አይደንቀኝም። ወይዘሮ አንገላ ሜርክል ጠንካራ ሰው ናቸው። ወጣ ወረደ፣ ከገባንበት ችግር እሳቸው ጎትተው ያወጡናል። ኢንዱስትሪውና የአውሮፓ አንድነት ማህበረሰብ ከጀርመን ብዙ ነገር አሁን ይጠብቃል። ለውጥ እነሱ እንደሚሉት በብዙ አቅጣጫዎች ማካሄድም ያስፈልጋል። የኢንዱስትሪ ባለቤቶችና የሠራተኛው ማኅበር ተጠሪዎችም ባስቸኳይ አገሪቱን የሚመራ አንድ መንግሥት መቋቋም እንዳለበት ሲጠየቁም እነሱ አስታውሰዋል። ቻንስለር አንገላ ሜርክልና የሶሻል ዲሞክራቶቹ የሁለቱ የጣምራ መንግሥት ለጊዜው ሁኔታዎች እዚህ በርሊን ግልጽ እስከሚሆኑ ድረስ በጀምሩበት እንዲቀጥሉበትም ተደርገዋል። ጃማይካ ወይም ሊበራሎቹና አረንጓዴዎቹ ከክርስቲያን ዲሞክራቶቹ ጋር አብረው የጋራ የጣምራ መንግሥት ማቋቋም ወይም አዲስ ምርጫ ወይም ደግሞ አሁን ያለው የጣምራ መንግሥት ይቀጥል ከእነዚህ ከሦስቱ ጥያቄዎች ፊት አገሪቱ አሁን ቆማለች። ጥያቄውና ሁኔታው አሁን አዲስ ይመስላል እንጂ በበርካታ የጀርመን ክፍላት አገራት የተለያዩ ቀለም የያዙ የፖለቲካ ድርጅቶች አንድ ላይ ሆነው የጣምራ መንግሥት መስርተው ለማስታወስ አካባቢያቸውንም እያስተዳደሩ ነው። በአንደኛው አካባቢ ሊበራሎቹና አረንጓዴዎቹ ከሶሻል ዲሞክራቶቹ ጋር አብረው ይሠራሉ ወይም ደግሞ እነሱ ሁለቱ ከክርስቲያን ዲሞክራቶቹ ጋር አብረው ሥልጣን ተካፍለውም የአካባቢው ሸንጎ ውስጥ ኃላፊነታቸውን ይወጣሉ። በሌላ አካባቢ እንደ ተሰማው ደግሞ የክርስቲያን ዲሞክራቶቹና የሶሻል ዲሞክራቶቹ አንድ ላይ ሆነው የአገር ጉዳይ ይቀድማል ብለው የጣምራ መንግሥት ትላንት በዝቅተኛው ዛክሶኒያ በሃኖቨር ከተማ መስርተዋል። ተመሳሳይ ነገር በቅርቡ እና ይሆናል። መነጋገር እስካለ ድረስ መወቃቀስ፣ መቻቻል እስካለ ድረስ መከባበር፣ መፍትሄ ለማግኘት መንገዱ ከታሪክ እንደምናውቀው ቀላል ነው። ይልማ ኃይለ ሚካኤል ዶቼ ቨለ ራዲዮ ጣቢያ ከበርሊን ከተማ።